በአማራ ብሔራዊ ክልል ከሰሜን ጎንደር የተለያዩ አካባቢዎች ባለፈው ሳምንትም ከመተማ ከተማ የተፈናቀሉ አምስት ሺህ የትግራይ ተወላጆች ሁመራ መግባታቸውንና በትግራይ ክልላዊ መንግስት የተቋቋመው ጊዜያዊ አስተናጋጅ ኮሚቴ አስታውቋል። መተማና በሌሎቹም አካባቢዎች የተፈጸመው ጥቃት በትግራይ ተወላጆች ላይ ጎሳ ለይቶ የተካሄደ ነው ሲሉ ተፈናቃዮችና የኮሚቴው ሰብሳቢ የተናገሩ ሲሆን የመላ ኢትዮጵያ አንድነት ፓርቲ ግን ይህ እውነት አይደለም፣ የአማራና የትግራይ ሕዝቦችን ለማጣላትና የፖለቲካ ጥቅም ለማግኘት ሲባል የተወጠነ ነው ይላል። ሰሎሞን አባተ ዝርዝሩን ይዟል። በጎሳ ማንነታቸው ምክንያት ብቻ ከኑሯቸውና ለብዙ ዓመታት ከኖሩባት መተማ በኃይል እንድንፈናቀልና እንድንሰደድ ተገደናል የሚሉት የትግራይ ተወላጆች ይተዳደሩ የነበረው በተለያዩ የንግድ ስራዎች ላይ ተሰማርተው እንደነበረ ያነጋገርኳቸው ተፈናቃዮች ነግረውኛል። መተማ ከተማ ውስጥ ነሐሴ 25 2008 ዓ ም የተፈጠረውን ሁኔታ ሸሽተው የወጡት የትግራይ ተወላጆች በሱዳን አድርገው ብዙዎቹ ሁመራ፣ ሌሎቹም ወደ ተለያዩ የትግራይ አካባቢዎች ገብተዋል። ለመሆኑ ምን ነበር የዛሬ ሳምንት ነሐሴ 25 የተፈጠረው? የመተማ ዮሐንስ ከተማ ከንቲባ አቶ እሸቴ መልኬ እዚያው ነበርኩ ሲሉ የነገሩኝን ላስታውስ። በ25 ከቀኑ ስድስት ሰዓት አካባቢ ወጣቶች ተሰባስበው የተወሰነ ችግር መፍጠር ጀምረው ነበር። በወቅቱ ያለው የጸጥታ መዋቅርም ለመከላከል ጥረት አድርጓልኝ። ችግሩ ለአንድ ሁለት ሰዓት ያክል ቆይቶ ነበር። ነሐሴ 25 ነው የሚሉኝ ይሄ ለንዳሀ ሳያ ያኔ በአካባቢ ያለ የጸጥታ መዋክርም ቢሆን ችግሩን ለመከላከል ጥረት አድርጓል። በእርግጥ በወቅቱ በንብረት ላይ የደረሰ ጉዳት አለ። በሰዎች ላይ ምንም አይነት የደረሰ ጉዳት አልነበረም። የአካል ጉዳት ምንም አይነት ጉዳት አልደረሰም ነበር። በንብረት ላይ ግን ጉዳት ደርሶ ነበር። ይህን የደረሰውን ጉዳት የከፋ እንዳይሆን የጸጥታ መዋክሩም ሰፊ ርብርብ አድርጓል። ያም ብቻም አይደለም። የከተማው ማህበረሰብ ቢሆን ይህ ችግር ወደ ከፋ እንዳይሄድ የራሱን አስተዋጽኦ በከፍተኛ ሁኔታ ያደረገበት ሁኔታ ነው ያለ። በተፈጠረው ሁኔታ ብዙ ህይወት እንደጠፋ ነው እና በአካልም ላይ ጉዳት እንደ ደረሰ ነው የሚታየው። የተወሰነ ጉዳት ነው እንጂ በጣም ብዙ የሰው ህይወትም ላይ ጉዳትም አልደረሰም። የአካል ጉዳትም ሆነ የህይወት መጥፋቱ የተወሰነ ያው፣ ለመከላከል ችግሩ እንዳይባባስ ለማድረግ በተደረገው ስራ የተወሰነ ነገር አለ። ከዚያ ውጭ ግን በከፋና ብዙ የሚለው ነገር ትክክል አይደለም። ማህበረሰቡም ስለሚያውቀው ብዬ ነው ይህንም በአካል ዛው ላይ ስለነበርኩ። ችግሩ እንዳይባባስ ግን ለመከላከል በተደረጉ ነገሮች በተወሰነ የንብረትም ላይ ጉዳት ደርሰዋል። የሰው ላይ ቢሆን የአካል ሆነ የሞት ቤተሰብ ንብረት ደርሷል። እስቲ ምን ያህል ሰው ነው የሞተው? ምን ያህል ሰው ቆሰለ? መረጃውንም በደንብ ያሁን፣ ወደ አምስት የሚሆኑ ሰዎች ላይ የሞት አደጋ ደርሷል። ወደ ስድስት ነው ሰባት አካባቢ ደግሞ እንደዚህ የመቁሰል አደጋ ደርሷል። ከዚህ በላይ የለም። የንብረት ጉዳት ደርሷል ያሉት ምን ያህል ነው የሚገመተው? ወደ ሰማኒያ አካባቢ የሚሆኑ ድርጅቶች ላይ ጉዳት ደርሷል። ነገር ግን ከዛ ላይ የተቃጠለው እና የወደመው ንብረት ያን ያህል ብዙ አለም። አብዛኛው ንብረት እንዳጋጣሚ ማህበረሰቡ በተረባርበው እንዳይወድም ጥረትም ስላደረገ ወደ ሰማኒያ አራት አካባቢ ነው ድርጅቶች ለጉዳት የተጋለጡት። ከእነሱ ውስጥም በርከት ያለ ንብረት ማህበረሰቡ አውጥቶ አስጠግቶ ከችግሩ ማግስት በኋላ እነዛ ንብረቶች አሉ እያለ ወደ አንድ መካከል እያሰባሰበ ባለ ንብረቶች እንዲወስድ መረጃ እና ሀብቱንም እየሰጥን ያሉበት ሁኔታ ነው ያለው። ጥቃቱ የተከፈተው በተለይ በትግራይ ተወላጆች ላይ እንደሆነ የተፈናቀሉትም በትግራይ ክልላዊ መንግስት የተቋቋመው የተፈናቃዮቹ አስተናጋጅ ጊዜያዊ ኮሚቴም ይናገራሉ። ከተፈናቃዮቹ መካከል ከትናንት በስቲያ ሁመራ የገቡ ሰው አግኝቼ አነጋግሬ ያለሁ ሆማራ ነው ያለው። ትናንት ነው የገባው። ያው ከዛ ከመተማ በሱዳን አድርገን ትናንት ነው የገባን። ያው በሱዳኑ መንግስት በሆሞር አልበሽር ስብብር ያው እዚህ ሆማራ ላይ ገብተናል። አሁን ስሙን ይነግሩኛል? መሀሪ ነው የሚባል ያው የአባሴ ስምልን ያህል ነግረ መተማ ምን ያህል ጊዜ ይኖሩ ኢትዮጵያ የተለያ መተማ ቢያንስ አንድ ሰባት ስምንት ዓመት አንድ እዚህ ያለው ምን ይሰሩ ነበር? እዛ ልብስ እንሰራ ነበር፣ ንግድ ነው የነበረውት፣ ንግድ ነበረን። ብቻውን ነው የወጡት ወይስ ከቤተሰብ ጋር ነው? አረ ብዙ ሰው ነው። በጣም በጣም ስንት? ተቆጥሮ የማያልቅ ሰው ነው። ብዙ ብዙ። ለምንድን ነው የወጡት? በቃ ያው የክልል ሶስት ህዝብ አማራ፣ ያው ትንሽ የሆነ ግርግር ፈጠረልን። ከዚህ ሀገር ትግሬ የሚባል መውጣት አለበት እያለ ትግርኛ ቋንቋ መውራት አይቻልም፣ እዚህ ሀገር እያሉ ትንሽ የሆነ ግርግር ፈጠሩ። ከዛ በኋላም ወደ ንብረታችን ገቡ። ንብረታችን መባደም፣ ንብረታችን መቃጠል፣ ንብረታችን መዝረፍ ሲጀመር ከዛ በኋላ ወደ እኛም ሊጠጉ ሲሉ ህይወታችን ለማውጣት ወደ ሱዳን ሀገር ገር የሚገኘው ሱዳን ሀገር ገባን። እናንተ የት ነበራችሁ ንብረታችሁ ሲወድምና ሲዘረፍ? እዛ ነበር። ከዛ ነበር ነው እዛ እያየናቸው እኮ ነው እያየ ናቸው በቃ፣ ልብሳችን እያወጡ መዝረት ልብሳችን እያወጡ መቃጠል ሲጀምሩ ከዛ በኋላም ልብሳችን አቃጥለው ወደ እኛ እንግዲህ ሊገዱን ሲሉ ህይወታችንን ለማዳን ሮጠን ወደ ስራኑ ግባል። ምን ይዘው ነበር እነዛ ሰዎች? ስንት ነበሩ? ምን ብዙ ናቸው። ያው አንድ ግሩፕ ፈጥረው ነው የገቡ። በኋላቸውም ታጣቂ ሚሊሻ ምናምን ፖሊሶች ምናምን ነበሩ፣ የታጠቁም ነበሩ ነበሩ። ሚሊሾች ምናምን ፖሊሶች ፌዴራል ሁሉ ነበር። ከየት የመጡ ሰዎች ናቸው እነዛ? የምታውቋቸው ናቸው እንዴ? አዎ፣ እዛ ከተማ ነዋሪዎች ናቸው የጀመሩት። መጀመሪያ ቢያንስ ሁላቸውን እንዳልነሳቸው እዛ የሆነ ማህበረሰብ ሜት ምናምን ነበሩ በዛ ከተማ ላይ የባጃጅ ማህበርተኞች ምናምን አንዳንድ እንደዛ የወጋድ ወዛደሮች ምናምን በቃ እነሱ ነው የጀመሩት። እንደዚህ አይነት ስሜት ነበር። እንደ ከዛ በፊት መተማ ውስጥ አይ ምንም አልነበረም። ያው ከአንድ አንድ ከተለያየ ሌላ ቦታዎች ውስጥ ጀምረው ነበር ግን ወደዛ ይገባል ብለን ጭራሽ አልጠበቅንም። የነበረ የጠበቅነውን ጭራሽ እንደዛ ይሆናል ብለን አልጠበቅንም። ያልታሰበ ላይ ነው የሆነ። ሴድ የሚባል ከተማ ነበር ትንሽ የአስራ አምስት ኪሎ ሜትር ምናምን እዛ ገብተው ትንሽ ንብረት ምናምን ዘርፈው አደሩ። ከዛ በኋላ ወደ መጠማ እና ዛ በቃ ወደዛ እንመጣለን ምናምን እያሉ ሳምንት ሙሉ እያስፈራሩ ነው የቆዩ። ሳምንት ሙሉ ጭራሽ ግን ጭራሽ እንደዛ ያደርጋሉ ብለን ምን አልገመትም የነበረ። ከዛ በኋላም ያሉትም አልቀረም ያያ ብለው የሚል ዘፈን እያዘፈንም ጭራሽን ነገር አልችልም። በህይወት ላይ ወይ በአካል ላይ የደረሰ ጉዳት አለ? በህይወት ላይ እንኳን ደህና ነው፣ አልደረሰም። ጉዳት እንኳን አልደረሰም። ትንሽ ወሬ ስለነበር ሳምንት ሙሉ እየተወራ ስለሰነበተ፣ እንመጣለን፣ እንገድላቸዋለን፣ ንብረታችንን እንዘርፋቸዋለን ምናምን የሚል ወሬ ስለሰነበተ ከዛ በኋላ ጀመረ ሲባል ሁሉም ትቶ ንቦትም ትቶ ነው ወደ ወደ ሱዳን ጎረቤት ሀገር የሮጠ። ከየት ነው እንመጣባቸዋለን የሚሉት? የከተማ ነዋሪዎች ናቸው አይደሉም? እነዚህ ሰዎች ናቸው፣ የከተማ ነዋሪዎች ናቸው። እና ከየት ነው እንመጣባቸዋለን የሚሏችሁ? ከሴዲ ሴዲን የነበሩ ከዛ ከሴዲን እንትን እያለ ነው ከዛ በኋላ ወደ መተማ እንገባለን፣ እና ያለ ሰው ማስፈራራት ይጀምር ነበር። ምን ያህል ሰው ይሆናል ያኔ የተሰደደው? የተሰደደው ቢያንስ እስካሁን ከአርብ የጀመረ እስካሁን አለ ዛሬ ሰኞ ነው ሀሙስ የጀመረ እስካሁን አለ አላቋረጠም እንዲያኒት ወደ ስምንት ሺህ ምናምን የሚሆን ህዝብ ቦተዋል ስምንት ሺህ አዎ ስምንት ሺህ ደርሰዋል አሁን በእንትን ነው ያወቁ ነው በየሱዳን ፓስፖርት ፓስፖርት እያወጣ ነው ለመንገዱ የላቀን በላይ የፓስፖርቱ ዛ ሁን ስምንት ሺህ ደርሰዋል እዚያው ሁመራ መግባታቸውን የነገሩኝ ሌላው ተፈናቃይ የነበረውን ሁኔታ እንዲህ ያስታውሳሉ። እኛ እየሰራን በነበንበት የሆነ ሽኩቻ ነበረ በጎንደር ላይ የተቀሰቀሰ። እንደዚህ ትግሪያዎች እንደዚህ ሆነዋል ምናምን እየወጡ ነው ምናምን እንደዚህ እየተቃጠሉ ሲባል ምሳማ ነበር። ጓደኞች ማዝና አንዳንድ አስመጭላ ሰዎች አሉ። እንደዚያ አይነት ሰዎች ይናሉ። ለምሳሌ አንድ የሴሬ ጓደኛ ነበረኝ። ተቃጥሎም ተዋል ማለት ነው። ማነው ያቃጠለው? እንደዚህ የአማራ ተወላጅ ሲሆን ይባላል። ቴሊ ባላውቀ እንደዚያ ነው ማለት ነው። እንደ ሰሙት ማለት ነው። እሺ ምን ተፈጠረና ወጡ? እርሶ ከመተማ እኛ ላይ ደግሞ ለአንድ ሁለት ሳምንት ተኩስ ነበረ። ማታ ማታ ተኩስ ነበረ። ከመቼ ጀምሮ? ለሁለት ሳምንት አካባቢ ማለት ከግጭት የመፈጠሩ በፊትና ከመሰዳኞች ሁለት ሳምንት የሚያክል ማታ ማታ ተኩስ ነበረ። ከነሐሴ ሀያ አምስት በፊት ባሉት ሁለት ሳምንታት ማለት ነው። ካለፈው እሮብ በፊት አዎ። ስለዚህ እኛ ከተሰደብ በኋላ ማለት ነው ከሳምንት በኋላ ወዲህ ማለት ነው። ስለዚህ ግጭት ነበረ። እኛ ደግሞ ያው ፈራን። ነገሮቹ ልጆች አሉኝ። ዛ ተሰደብ። ግጭቱ ልክ በቃ ዝርፊያ ነው ሚዘር ዝርፊያ፣ የተደራጀ መሳሪያ ባለበት ሚሊሻዎች፣ ፖሊሶችን አሉ። እንደዛ የተካሄዱ ደግሞ ወጥተን ልጆቻችን ይዘን ተሰደን ግማሽ ወደ ካምፕ፣ ግማሽ ደግሞ ወደ ሱዳን ገባ። ለምሳሌ ለሱዳን ቅርብ ነው፣ ለገላባት የሚባል አካባቢ ማለት ነው። ስለዚህ ሄድኩ በዛር ግ ወደ አማራ ገባ። ልጅ ይዘማ እነማን ናቸው ግን? እነዛ ተኩስ ያካሄዱ የነበሩት ሚሊሻዎች ናቸው የተደራጁ ማለት ተደራጀ ነው። በጣም የሚገርም የተደራጅ ወንጀለኞች አሉ ማለት ወንጀለኞች ባይሆን አፍራሽ ኃይሎች ነው የሚላቸው የኢትዮጵያ መንግስት። እና ከዛ በፊት ከዛ የኢትዮጵያ መንግስት መከላከል ነበረበት አልነበረበት ሌላ ጉዳይ ነው። እኛ ተስደ ዘል አሁን ማራ ነው ያለሁት ማለት ነው። እርስዎ ሸሽተው ነው የወጡት ወይስ በቀጥታ የደረሰቦት ጥቃት አለ? በስጋት ነው ወይስ ምንድን ነው ያጋጠሙት? ተዘርሰዋል፣ ተዘርሰዋል። በኋላ ይሄ ጥቃት ዘር ወገን ለይቶ የተሰነዘረ ጥቃት ነው? ትክክል ነው። ዘር የተሰነዘረ በጣም የሚገርመኝ ነው። ከሰላሳ አንድ ሰላሳ ሁለት ዓመት የመጣች ተኛ በፊት ማለት ነው። በደርግ ጊዜ ገባች አለች ገነት የምትባል እና እንደዚህ አይነት በደርግ ጊዜ አልነበረም። ዜር ሀረግ መጠየቅ አልነበረም ይህ ዜር ጊዜ ነው። ደረስን ብላ አለቀሰች፣ ብቻ አለቀሰች እና አፍሪካ ሆቴል ባለቤት ናት። ስለዚህ በመሆን በጣም አዝናለሁ ኢትዮጵያ ውስጥ ብላ ስለዚህ እሷን አሁን ከሰላሳ ሁለት ዓመት በፊት የነበረች አሁን ተሰዳለች፣ ወደ ጋላ መት አካባቢ ናለች ለምሳሌ ወደ ትግራይ አካባቢ ልትጓዝ ነው። ጉዳቱ በትግራይ ልጆች ብቻ ላይ ነው የደረሰው። ሌሎችን ማንንም አልነካም አልነካም። የአፍሪካ ሆቴል ባለቤት ናቸው የተባሉትን ወይዘሮ ገነትን አፈላልጌ አግኝቼ ነበር። ሄሎ፣ ወይዘሮ ገነት። አቤት። ጤና ይስጥልኝ። እንደምንዋሉ? እግዚአብሔር ይመስገን። እኔ ሰሎሞን አባተ እባላለሁኝ ከአሜሪካ ድምፅ ራዲዮ ጣቢያ ነው እየደወልኩሎት ያለሁት። እሺ። እንደምንዋሉ? እግዚአብሔር ይመስገን። አሚን የት ነው አሁን ያሉት ወይዘሮ ገነት አሁን ከሱዳን ነው ያለ ሱዳን የት ነው ያሉት ሱዳን ገላባት የሚባል ከተማ ሄሎ ሄሎ ወይዘሮ ገነት እየተቆራረጠ አሁን ይቆራረጣል አዎ መንገድ ላይ ነው ያለ በኋላ እንደውላለን እሺ በስንት ሰዓት ልደውልልዎት መኪናው ካረፈ በኋላ ነው አሁን ገና ከተማው እየወጣ ነው ከአንድ ከሁለት ሰዓት በኋላ ብደውል ያርፋል አዎ እሺ። አሁን እየሆነ ነው እዛ። ከሱዳን ከተማ ደንበሩ እየወጣን ነው። ወዴት ሄሎ ወዴት ነው እየሄዳችሁ ያላችሁት? ሀሎ ወይዘሮ ገነትን መልሼ ለማግኘት ብዙ ብጥርም ለጊዜው ላገኛቸው አልቻልኩም። ለማንኛውም ፍለጋዬን እቀጥላለሁ። ያለፉ ሠላሳ ሁለት ዓመታት የመተማ ሕይወታቸውን የመፈናቀላቸውንም ምክንያት ነው የሚሉትን እንዲያጫውቱኝ እጠይቃቸዋለሁ። ሌሎችንም እንዲሁ እነዚህ የመተማ ተፈናቃዮች ሱዳን እንደገቡ የሱዳን መንግሥት በእንክብካቤ እንደያዘና እንደሸኛቸው ወደ ሁመራ ከገቡ በኋላም የገጠማቸውን አቀባበል ነግረውኛል። መተማ ላይ ለተፈጠረው ሁኔታ ሌላኛው ተፈናቃይ ተጠያቂ የሚያደርጉት መንግሥቱንና የአማራ ክልል ገዢ ፓርቲ የሆነውን ብአዴንን ነው። እዛ አካባቢ የትግሬ ሱቆች አሉ፣ ግራና ቀኝ የትግሬ ሱቅ ነው ያሉ በትሬድ ማርኪንግ ሲስተም የሚተዳደር ማህበረሰብ አለ። የትግራይ ተወላጅ ይህን እኛ እቃል ነገ እቃል ልናመራ እንችላለን። ስለዚህ ወጣም የተሰደ መተማ ከተማ ውስጥ ለመሆኑ እንደ ነገሩኝ ዘጠኝ ዓመት አስር ዓመት ነው የኖሩትና፣ እንደዚህ አይነት ስሜት አለ እንዴ ይሰማወት ነበረ? ባለፉት ዓመታት እርሶ እዛ በኖሩበት ጊዜ በህዝቡ መካከል በዘር እንደዚህ በጎሳ የመፈላለግ የመጠራራት፣ የመጠላላት፣ በጸብ የመፈላለግ ነገር ነበር? አልነበረም። ለምን መሰለህ፣ እኔ ለምሳሌ ልጄን ሁለተኛ ልጄን አበልገው አማራ የአማራ ተወላጅ ናት። እንደዚህ አይነት አልነበረም። ግን ዝምብላ ትግሬ ዋናት ምናምን እንደ መጣረት አለ ምንሰው ራዜዋ ምናምን ትባላል። አሁን ይገባኛል ያለ ነው ን እንደዚህ እንዳሁኑ በትግሬ ብቻ ያናቃጠረ ጥለት አልነበረም። እኔ በእውነት የአማራ ህዝብ የያ አይዛም መሆን የማውቀው እንጂ እኔ ላይ እንደዚህ ተነገራ ይጠቅታች ነው። በቃ እንደዚህ ሰ አልነበረም። እውነቴን ነው፣ ሙያ መናገር የምፈልገው ማለት ነው። እዛ ከተማ ውስጥ አብራችሁ ነው እንግዲህ የምትኖሩት ስትኖሩ የቆያችሁትና አሁን ሲነግሩኝ የአማራ ህዝብ እያሉ ነው እየነገሩኝ ያሉትና ሁሉም አማራ ተነስቶ ነው እናንተ ላይ ችግር የፈጠረው የአማራ ህዝብ ሊባል በሚችል ደረጃ ነው ይሄ ሁኔታ የተፈጠረው። አይ ምን መሰለህ አሁን በሙሉ ቢነሳ ነው እኛ እንተርም፣ እውነት ለመናገር ማለት ነው። በሙሉ አልተነሳም፣ ግን እነዚህ የውጭ ሀይሎች ለዛ ለሳልጆች የሚባሉ የበረሃ የሚሰሩ ምናምን ማለት ነው ለእነሱ ድጎማ ተደረገላቸው፣ ተደረገላቸውን የሚባለው እና ጥቂቶች አሉ፣ ድርዎች የከተማ ድርዎች አሉ። ግን የዚ አካባቢ የሰፈር ግን እንደዛ አላደረገ ግን ዝም ብሎ ኢሞሽናል እንደሆነ ነው ያሳየት እንደማለት ያየወት ሰው ለዛ ነው። ለምንድን ነው እንደዚህ አይነት ጉዳት በትግሬው ላይ ብቻ ተነጣጥሮ ሊመጣ ቻለ? ብለው የሚያስቡት ውጡ፣ ሀገራችሁ ሂዱ፣ ሀገራችሁ አንፈልግም። ይሄ አይኔ ለምሳሌ በህዝቡ ላይ አልፈርም፣ በአማራረች ነው የምፈረም እኔ እርግጠኛ ነኝ በህዝብ ላይ አልፈርዱም። በዛ በክልሎች በፌዴራሎች ሎ አማራሮች ነው የሚፈርደው እንጂ ህዝብ ምንም የዋህ ነው። የዋህ አውሮ ይበላል፣ አውሮ ይጠጣል፣ አውሮ ሀዘን ላይ ምናምን የሚለው ስለዚህ፣ ስለ እንደዚ ያደርጋል የአማራ ህዝብ አላስቡም። ስለዚህ ይሄ ያናው አማራር የአማራር ችግር ነው። ምን ማለት ሆነው የአማራር ችግር ማለት በቃ የአህዴግ ባለስልጣኖች ያሉት የክልሉ ያሉ የአማራ የብአዴን ባለስልጣኖች ናቸው። ነው ምንድን ነው ምን ያደርግ ተጠያቂ ብሆን መስሏቸው እኮ ምን ስላደረጉ ነው ተጠያቂ ናቸው የሚሉት። ምክንያቱም መሰለህ ለአስራ አምስት ዓመት ለአስራ ሁለት ዓመት እንደዚ አይነት ስራ አልነበረም ብለ ምልሻዎች ናቸው። ምልሻዎች የመንግስት አካል ናቸው አይደል እ የመንግስት ታጣቂዎች ናቸው። አዎ፣ የመንግስት ታጣቂዎች ናቸው። የምልሻዎች ማለት የቀውሌ ቅጥርቅ አሉ፣ እነዚህ ፖሊሶች ናቸው። ስለዚህ ይህን የፈጠረች ናቸው። ህዝብ ምን አደረገ? የዋ ነ የአማራ ህዝብ በጣም የዋ ህዝብ በበኩሌን የማያውቀ፣ ማለት ካልታወቀ ቦታ የመጡ ናቸው፣ ወይም ዱርዮዎች ናቸው፣ ወይም ነገር ያልገባቸው ወጣቶች ናቸው፣ እንደዚህ አይነት ጉዳት ያደረሱት የሚል ነገር ነው ስሰማ የነበረው። እርስዎ ደግሞ አሁን የሚሉኝ የመንግስት ታጣቂዎች ናቸው ጥቃት ያደረሱብን ነው የሚሉት አይደለም? ይሄ ሚሊሻዎች ናቸው እኮ ነው ማለት ለምን መሰለህ፣ ከሌላ ለምሳሌ ከጅንሳ ወደ መተማ ይመጣል፣ ከአብርሃጅራ ወደ መተማ ይመጣል፣ ከመተማ ነበረ ወደ አብርሃጅራ ይወስድታል። ይሄ ታወቀ እኮ ነው። ስለዚህ አጠቃላይ ሚሊሻ ጦ አሉ። ግን እኛ እነሱም ለመፋረም ጊዜ ሊፈጅን ይችላሉ። ግን እግዚአብሔር ነገ ፍርዳቸው ሊሰጣቸው ይችላል ማለት ነው። መንግስት ግን ኮንትሮል ማድረግ ነበረበት፣ ይህንን ሽኩቻ ሲሰራ ኮንትሮል ማድረግ ነበረበት። መንግስት አላደረገም። ከተዘረፍን በኋላ ነው መንግስት የገባ። የመንግስቱ አካላት ያውቁ ነበሩ ወይ እንደዚህ አይነት ጥቃት እንደሚፈጸም ጎንደር ላይ ግጭት ጥንቃቄ

እንደዚህ ያስባል። ሁለት ነገሮች ለምሳሌ የትግራይ ብሔራዊ መንግስትና የዛና የሆነ ነገር ትኩቻ ሊኖራቸው ይችላሉ፣ ላይጣጣሚ ይችላሉ። ገብታ ላ የሚፈለግ እነዚህም በየቤታቸው ቁጭ ብሎ ህዝቡ ነው የሚፈጀው። ይህንን ማወቅ አለበት ህዝቡ። ይህን ደግሞ ህዝቡን አያቅም። በኢትዮጵያ ያለ ህዝብ እስከ ሰማንያ ሚሊዮን አንድ ሚሊዮን የተማረ ለምደ ይህንን ነገር የማያውቅ ህዝብ አለ። እነዚህ ሁለቱም ነገር በተጋጭ እዚህ ላይ ነው እነዚህ ነገሮች የሚሆናቸው ማለት ነው። እነዚህ ነገሮች ሲሆን እነዚህ ግጭት ምን ሲሆን የሁለቱም ነገሮች ሊሆን ይችላል። ለምሳሌ የፌደራል መንግስት ካየ ሁለቱም የክልል ሁለቱ መንግስት የአማራና የትግራይ መንግስት መፍታት አለባቸው ነው ያለ የሆነ ነገር ሳይመራቸው እንደዛ ያላለን የፌደራል መንግስት ማለት ስለዚህ የትግራይ ህዝብ ግን አማራ ህዝብ ወንድም ነው እህት ነው ብስሩ ሂስቶሪካሎ ኢትዮጵያ ነው ምንድን ነው ብለው ማሰብ ነበረበት። እንዴት ነው ማለት ይህንን አልተማረም። ምንም አያደርግም። ህቅ ሰውን ማለት ነው ምን ጭ ተነሳ ደማ ይባሉ። ስለዚ አለማወቅ ሊሆን ይችላል፣ በማወቅ ሊሆን ይችላል። ሆን ብሎ በስተጀርባ የሚደፉት የተማሩ ብዙ ነገር መጽሐፍ ያነበቡ ስልጣን ፈላጊዎች ሊሆኑ ይችላለን። ይህንን ግን የዛኛ ህዝብ ማህበረሰብ ያቃለ ወይ ነው በእርግጥ ዘርን መሰረት አድርጎ በትግራይ ተወላጆች ላይ የተነጣጠረና እነርሱን ለይቶ ለማሳደድ የተካሄደ ነው ወይ ለሚለው ጥያቄ የተፈናቃዮቹ መልስ እንደሰማችሁት አዎ። ቢሆንም ከመንግስቱ ባለሥልጣናትና ከተቃዋሚዎች የሚሰጡት አስተያየቶች የተለያዩ ናቸው። የመተማን ከተማ ከንቲባ አቶ እሸቴ መልኬን ጥቃቱ የዘር እንደሆነ ሰሞኑን ጠይቄያቸው ነበር። አይ በነገራችን ላይ መተማ ይሁን ከሌላው አካባቢ ለየት የሚያደርገው የሁሉም ክልል ማህበረሰቦች በብዛት የሚኖሩበት ከተማ ከመሆን ጋር ተያይዞ በርከት ያሉ ብሔረሰቦች በሀገሪቷ ያሉ የሚባሉ ብሔረሰቦች በብዛት ይገኙበታል። ከዚህ ጋር ተያይዞ በተሰነዘሩ ጉዳቶች ላይ አሁን የመረጃ የማሰባሰብ ስራዎች እየተሰሩ ነው ያለ። የድርጅቶች ቁጥር ታውቋል። እዛ ላይ እነማናቸው ጉዳት የደረሰባቸው የሚለውን ነገርም የማጣራ ስራ እየሰራል ነው ያለ። ነው በሌሎችም አካልም የሚደረሰው ጉዳት አለ። ዞሮ ዞሮ ይህን የመረጃ ማጣራ ስራዎች ካለቀልን በኋላ ምንድ ነው የሚለውን ነገር ለማጥራት ነው እየሞከርን ያለ ነው። በርካታ ስለሆነ በዚህ ነው በዚህ ነው ብለን በግልጽ ጉዳት የደረሰባቸው ድ ባለቤቶችን በስም ደረጃ ቢታወቁም ብሔራቸው ምንድን ነው ምንለማና የሚለውን ነገር መረጃው አልቆ ስላልመጣ በዛ ግብ አልገመገብ ነው። ለመሆኑ በሰዎች መካከል በቡድን ተከፋፍሎ በብሔር ላይ የተመሰረተ ወይም በፖለቲካም ላይ ቢሆን የተመሰረተ መቃቀርና የመሻከር ስሜት አለ። እንዲ ውስጥ ውስጡን እንዲ በጸብ የመፈላለግ መንፈሳለን እንዲመጣ በጭራሽ ማህበረሰቡንም እንደዚህ ጉዳት የደረሰባቸውንም ስናዋይ ይሄ የብሔርም አይደለም የፖለቲካም አይደለም። የተወሰኑ ወጣቶች ባልገባቸው ጉዳይ ላይ ተነሳስተው የፈጠሩብን ችግር ነው። ስለዚህ በማህበረሰቡ ላይ አሁንም የትኛውን ማህበረሰብ ተጎዳን ከሚሉትም ግለሰቦች ላይ ራንደምሊ መረጃ ወስዳችሁ ብታዩ ህዝብ አይደለም ጉዳት ያደረሰብን የተወሰኑ ስብስብ ወጣቶች ናቸው። እነሱ ባልገባቸው ጉዳይ ላይ ነው ጉዳት ያደረሰብን። ይህን ደግሞ ጉዳቱ የከፋ እንዳይሆን ማህበረሰቡ በእጅጉ ባይከላከለው ኑሮ የከፋ ይሆን ነበር። የመንግስት የጸታ መዋቅሩ ደርሶ ባይከላከለው ጥፋቱ የከፋ ይሆን ነበር። ነገር ግን ችግሩ ከተፈጠረ በኋላ የጸጥታ ኃይሉም ሆነ ማህበረሰቡ ያደረገው ርብርብ በምንም አይነት በሰዎች ላይ አንዳችም ጉዳት ሳይደርስ ንብረት ላይ ያው ጉዳት ደርሷል። ያ ንብረት ቢሆን ማህበረሰቡ በራሱ የጠፋባቸውን ሰዎች እንደገና ማቋቋም እንችላለን የሚል ብዙም ጋር ውይይት አድርገን ነበር። ጉዳት የደረሰባቸውን በተገቢ ሁኔታ ልንክሳቸው ይገባል። ተጎዳን ከሚሉት የህብረተሰብ ክፍሎች ቢሆን ህዝቡና የጸጥታ ማቅሩ ብዙ ነገር ታደጉናል። የተፈጠረው ችግር የውስን ወጣቶች ስብስብም ስለሆነ እነሱንም ቢሆን መንግስት በተገቢ ሁኔታ ያስተምራቸዋል እና እናሳስባለን። እንደገና በዚህ ማግባብ ለጊዜው ሸሽተው የነበሩ እንደገና ወደ ከተማችን እየመጡ የተረጋጋ ሁኔታ ለመኖር ጥረት እያደረጉ ነው ያለ። መንግስቱም የጉዳቱን መጠን እያጠና ያን በማህበረሰቡም በመንግስቱም አካልም በጋራ ደርብ አድርጎ ሀብታቸው እንደገና በነበረበት ሁኔታ እንዲሄድ ሰፊ ጥረት እያደረግን ነው ያለን። አሁን ከሁሉም በኩል በህዝቡ በብሔር በምናም የሚባል ነገር የለም። በእርግጥ ትናንትና ዛሬ ስላለው ሁኔታ ተጨማሪ መረጃ ለማግኘት ወደ ከንቲባ ሸቴም ወደ ወረዳና የዞን አስተዳዳሪዎችም ያደረግሁት ሙከራ አልተሳካም። መተማን ጨምሮ ከሰሜን ጎንደር የተፈናቀሉ የትግራይ ተወላጆችን ለመቀበልና አሳርፎ ወደ የሚፈልጉበት ለመሸኘት የሚሠራ ጊዜያዊ ኮሚቴ በክልሉ መንግሥት ሰሞኑን ተቋቁሞ እየተንቀሳቀሰ ነው። ከተለያዩ የመንግሥት መሥሪያ ቤቶችና ሌሎችም ተቋማት የተውጣጣውን ይህንን ኮሚቴ የሚመሩት የክልሉ የግብርና ቢሮ ኃላፊ አቶ ኃይለ አስፋሃ በሰዎቹ ላይ የተፈጸመው ጥቃት ዘር ተኮር እንደሆነ አስረግጠው ነው የሚናገሩት። የተጠቁት የትግራይ ተወላጅ መሆናቸው ነው። ሌላ ምንም አዲስ ነገር የለውም። ትግራይ ተወላጅ ስለሆኑ ነው። እዛ በተንባ አካባቢ፣ ሰድን አካባቢ፣ ጎንደር ከተማ አካባቢ፣ ምዕራብ አርማጭሆ አካባቢ በቃ የትግራይ ዘር ስላላቸው እንትን ያደርጓቸው ጥቃት ይደርሳቸው። አቶ ንብረታቸው ጠፍተዋል፣ ተቃጥለዋል፣ ተወስደዋል። በዘር ነው ከዛ ውጭ ሌላ እንትን አጀንዳ ያላቸው። አቶ ሀይለ እናንተ በቅርብ ይሄንን ነገር ተከታትላችኋል። እዛ መተማም ውስጥ ካሉት ባለስልጣናት ጋር ተገናኝታችሁ አጣርታችኋል። በዘር ላይ የተመሰረተ ጥቃት ስለመሆኑ በጎሳ ላይ ያተኮረ ስለመሆኑ ከእነሱ ቃል ተገናኘንም፣ ግን ያው ስናየው ጊዜ እናንተም እንደምታውቁት በፌስቡክ ይሰራጫል የትግሬ ዘር ማጥፋት አለብን ብለው የሚያነሱ ሰዎች ነበሩ። ከዛ የተነሳሱ ሰዎች አሉ። ከኢሳት ቴሌቪዥንም የሚስራጭ ዜናዎች አሉ አሉ የዛን ሚተሰቡ ሰዎች አሉ። ስለዚህ በከፍተኛ እንቅስቃሴ በተለይ በሶሻል ሚዲያ ተንቀሳቅሰው ነው ጥቃት ያደረሱት። እነዚህ ደግሞ የተንቀሳቀሱ ጥፋት የሚያደርሱ ሰዎች አሉ ና ከዛ አንድ በአስተዳደሮች ላይ ከቁጥጥር ውጭ የሆነው እነሱም ዛ አስተዳደሮችም ህዝብ ላለመጉዳት ብለው ዝም እናያሉት። ለመሆኑ እነማን ናቸው እነዚህ ጥቃት አድራሽ የሚባሉ አካላት? አሁን እንዳለን መረጃ ያው ከግንቦት ሰባት ጋር ያንቀሳቀሳቸው ሰዎች ናቸው። ውጭ ያሉ የዲያስፖራ ሰዎችን የሚያንቀሳቀሳቸው ሰዎች አሉ። ዋናው ግን ዋናቸው ግን የፌስቡክ እንትን ነው ስራው የሚሰራው። አራት አምስት የሚሆኑ ሴንትሮች አሉ፣ የፌስቡክ ስራዎች አሉ። እንደዛ ወጣቶችን እንትን ያደርጋሉ፣ ያንቀሳቀሳሉ። እና የውጭ ሀይሎችም አሉበት ያልኳቸው ቅድም አሉበት። እነዚህ ሰዎች ናቸው ተቀናጅ እንቅስቃሴ የሚያደርጉት። ከየት ነው የምታገኟቸው እነዚህን መረጃዎች? የእነሱም እንትን ነ ሶሻል ሚዲያ ናቸው። ለምሳሌ ኢሳት የሚባለው ቴሌቪዥን ዋናው አንቀሳቃሽ የግንቦት ሰባት ነው። ስለዚህ ያው ዋናው አንቀሳቃሹ ስራው ስራ በየቀኑ መረጃውን ለንዛሚያ ጉሶዎች የሚያንቀሳቅሰው የኢሳት ቴሌቪዥን ነው የሚያንቀሳቅሰው። ስለዚህ ያው እሱ ደግሞ የማን እንደሆነ እናውቀዋለን ማለት ነው። እርስዎ ባለዎት መረጃ አቶ ኃይለ በህይወት ላይ የደረሰ ጉዳት አለ እስካሁን ድረስ? እሱ የጸጥታ ኃይሎች ይዘውታል። ሰዎች እንደሞቱ እንደሞቱ አውቃለሁ። ብዙ ሰዎች እንደተጎዱ በህይወት እንደሞቱ እናውቃለን። ግን ዝርዝራቸው እኔ አላወቅኩም። ምክንያቱም የዋናው የኔ ስራ እነዚህ ተፈናቂዎችን በመቀበልና ሁመራ ለሰዎችን ተቀብለን ወደ የሚፈልጉትን አካባቢ መንቀሳቀስ የኛ ስራ። ስለዚህ ሁመራ ይገባሉ። ሁመራ ገብተው የምግብ አቅርቦት አለ፣ የመኝታም አቅርቦት እንሰራለን። ከዛ መንቀሳቀስ አገኘ ሰተን ወደ የፈልጉትን እናንቀሳቅሳለን። የሞቱ ሰዎች ግን የጸጥታ ኃይል ስራ ስራ የሚሰራ ያለው ይሄ ያለም ሞቱ የተባሉት ሰዎች እንደው እርሶ በትክክል ባያውቁም ቁጥሩን በዛ በጥቃቱ ወቅት ነው የተገደሉት ወይስ መንገድ ላይ እያሉ ነው በስደት እያሉ ነው የተገደሉት? በጥቃቱ ነው በጥቃቱ ወቅት ነው። ጎንደር ምተዋል፣ ዳንሻ ምተዋል፣ ሽሽ ምተዋል፣ ታች አርማጭ ምተዋል። ባህር ዳር የሞቱ ሰዎችም አሉ፣ የትግራይ ተወላጆች። ስለዚህ የሞቱ ሰዎችን በቁጥራቸውን ባላቅም፣ ግን እያንዳንዱ ግጭት ያለበት አካባቢ ታርጌት ተደርገው ነው ንብረታቸው ይቃጠላል፣ ከዛ በኋላ ደግሞ ሰዎች ተገድለዋል። ቁጥራቸው ግን በሆላ አላውቀውም። እርሳቸው የሚመሩት ኮሚቴ ተፈናቃዮቹን መቀበል፣ የተጎዳ መንፈሳቸውን ማረጋጋት ማረፊያ ማዘጋጀት ገንዘብ ሰጥተው ወደ የሚፈልጉበት መሸኘት የመሳሰሉትን ስራዎች እንደሚያከናውን አቶ ኃይለ ነግረውኛል። ያነጋገርኳቸው ተፈናቃዮች ደግሞ ለትራንስፖርት ተብሎ ሶስት ሺህ ብር እንደሚሰጣቸው አጫውተውኛል። ይህንን የመተማን ክስተት ለመሆኑ አቶ ኃይለ አስፋሃ እንደ መንግሥት ባለሥልጣንም እንደ አንድ ዜጋም እንዴት ይሆን የሚገመግሙት? አዎ ይሄኛው ስንገመግመው ያው ዋናው አላማው ህገ መንግስቱ የተቀመጠውን የብሄር ብሔረሰቦችን ፌዴራሊዝም መፍረስ ነው እኛ የምንገመግመው። ምክንያቱም ኢትዮጵያ ውስጥ ያለው ፌዴራሊዝም ስርአት ነው፣ ብሄር ብሄርና ብሔረሰቦችም የራሳቸው መንግስት ማስተዳደር አላቸው። ግን የትግራይ በላይነትም የምናምን የተባለ የሚነሳ እንቅስቃሴ አለ። ግን ማንኛውም ክልል በማንኛውም ክልል ላይ በላይነት የለውም ። ኢትዮጵያ ውስጥ ስናየው ጊዜ ሁሉም ክልሎች ራሳቸው የሚስተዳደሩ ራሳቸው የሚመሩ ክልሎች ናቸው። ግን የአንድ ክልል የበላይነት አለ ብለው የሚያንቀሳቀሱ ሀይሎች አሉ። በተለይ ደግሞ በአንድ ብሄረሰብ ላይ ያነጻጸረ እንቅስቃሴ ያለው። ስለዚህ ይሄን የማይፈልጉ ሰዎች ያደረጉት እንቅስቃሴ ብለን ያገናግም ነው። ምን አስተያየት እንደዛ ነው። ስለዚህ ይሄን ያልፈለጉም ይሄኛው ለመቀልበስ ወይም ለመቀየር የተነሳ እንቅስቃሴ ነው። ሁላችን እንዳየ ነው። ምናልባት መምታቸው ይሆናል። ይሄ ፌዴራሊዝም ያለውን ባንዲራ በማቃጠል አዲሱ ባንዲራ በማቃጠል የድሮውን የአፄ ምኒልክ የነበረውን ባንዲራ ነው ሲያውደወል ወይ ነበሩት ወይም ማይላስ የነበረ ባንዲራ። ስለዚህ ስርዓቱን ለመመለስ ነው ዋና አላማቸው። እነዚህ ኃይሎች ደግሞ ከደርግ የነበሩ ሰዎች ናቸው። አብዛኞቹ የኢሕአፓ የነበሩ ሰዎች ናቸው። ኢዲዩ የነበሩ ሰዎች ናቸው። እንደዚህ አድራጅ ሰው ነው የሚ ያለ እንደው በአጠቃላይ ሲመለከቱት፣ ቀድምም እንደገለጹልኝ እነዚህ ሰዎች ትግሬ በመሆናቸው ብቻ ነው ጥቃት የደረሰባቸው ብለውኛል። እና ይሄ አይነት አስተሳሰብ በኢትዮጵያውያን መካከል በትግራይ ህዝብ መካከል አለ ስር የሰደደ ነው። ምን ያህል ስጋት ያሳድርብዎታል በአጠቃላይ ሲመለከቱት? እኔ ብጡም ስጋት የለኝም። ምክንያቱም የአማራ ህዝብ ለኢትዮጵያውያን የትግራይ ሰዎችን ሲደብቃቸው የነበረው ሲከላከላላቸው የነበረው በተለይ አርሶአደሩም የከተማ ነዋሪውም ነፃ የሆነው ህዝብ እነዚህ ሰዎችም ሲናገሩ እኛ ጋር መጥተው ሲናገሩንም ህዝቡ ምንም አልጎዳንም፣ ህዝቡ ሲደብቀን የነበረው ህዝቡ ችግራችንን ቤት ዘግቶ ነው እያዳንን ብለው የሚናገሩ ስለዚህ የእኛው ጊዜያዊ ችግር ነው ብለው የምናስበው አሁን እንዲያው ሁኔታው እየተቀየር ነው ያለው እና የአማራ ህዝብ በትግራይ ህዝብ ምንም አይነት ጥላቻ የለውም። የአማራ ህዝብ እና የትግራይ ህዝብ ደግሞ አብረው የሚኖሩ አብረው የኖሩ ህዝቦች ናቸው አብረው የታገሉ ይችላሉ አብረው አብረው ያለፈውን ስርዓት መታገል ላይ የታገሉ ሰዎች ስለሆኑ ምንም አይነት ችግር የለባቸው እና ሁኔታው በጣም በጣም ጊዜያዊና ሊቀየር የሚችል ነው ሁኔታው እየተቀየር ነው ያለው ስለዚህ እኔ ስገመግመው ምንም አይነት ችግር የሚያጋጥም ነገር አይደለም ይሄ ጊዜያው ያጋጥምን ችግር ነው የምናስበው እኛ የአማራ ህዝብም ይሄኛው በአሁን ባሉ ስብሰባዎች ላይ እንቅስቃሴዎች ይሄኛው በጥናት እየታገለው ነው ያለው እና ምንም አይነት ችግር ሊያጋጥም የመተማን ጥቃት ዘር ተኮር ነበር ከሚለው አገላለጽ ጋር ጨርሶ እንደማይስማሙ የሚገልጹት ሁኔታውን በቅርብ እየተከታተሉ መሆናቸውን የተወሰኑ ወጣቶች በተለይ በፖለቲካው ውስጥ ለኢህአደግ ታማኝና የኢኮኖሚውም ተጠቃሚ በሆኑ ውስን የትግራይ ተወላጆች ላይ እርምጃ ለመውሰድ መሞከራቸውን እንደሚያውቁ የመላ ኢትዮጵያ አንድነት ድርጅት መኢአድ ዋና ጸሐፊ አቶ አዳነ ጥላሁን ነግረውኛል። ይህ ማለት ግን ጭቁኑ የሆነው የአማራ ተወላጅ ሌላው ወገኑ የትግራይ ተወላጅ ጋራ ከትግራይ ተወላጆች ጋር ዘርንተን ተርሶ ጥቃት መጠመ ማለት አይቻልም። ቅጥ ሶስት ጊዜ እዚያ ያሉ አባሎችን ያሲኝ ሽማግሌስ ስንጠይቀናል ይሄ ሁለቱ ብሔሮች ህዝብ ወንድማማች ህዝብ ነው የሚል መደምደሚያ ነው የሰጡን። እንዲያውም በወቅቱ ለዚሁ መች ወጣት ናቸውና ወጣቶች አንዳንድ ነገር ጀምሩ በአብዛኛው እነዚህ ትግራይ ተወላጆች መጠለያ በመስጠት እንዳይመጡ በመከላከል በንብረታ ስለንት እንዳደርጉ ያደረጉት የአማራ ተወላጆች መሆናቸው ነው እና ወደ አንድነት ከመምጣት ይልቅ ስንለያይ እንቅልፍ አጥተው እየሰሩ ያሉ በጣም መንበሩን የተቆናጠጡ ክፍሎች እያራገቡት እንደሆነ ነው እየሰማን ያለ ነው። ይሄ ሆን ተብሎ አንዱን ብሔር ከሌላው ለማጋጨት የሚደረግ እንትን እንጂ በምንም ተአምር የአማራ ተወላጆች በትግራይ ተወላጆች ላይ ዘርን በተንፈራሰ መልኩ የተከናወነ ድርጊት አለመሆኑን ሁለት ሶስት ጊዜ አረጋግጠናል። ግን ይሄ እንደሚረዝቅ ዘጠና ሰባት የቅንጅት ጊዜ አንድ ግለሰብ ወያኔ ኢህአዴግን ወደ መጡበት እመልሳለን ብሎ ሲናገር የትግሬ ተወላጆችን ማባረራልናል ተብሎ እንደተነዛ አይነት ለፕሮፓጋንዳ እና ለፖለቲካ ፍጆታ የሚደረግ ቅስቀሳ ና አጉል ትንኮሳ ካልሆነ በስተቀር ስ ምንም አይነት ዘርን የተንተራሰ አጠቃላይ የትግሬ ዘር ሁሉ ለማስወጣት የተደረገን ትና ለመሆኑ በጣም እርግጠኛ ሆኜ ነው የምነግርህ። የአማራና የኦሮሞን ህዝብ ማጋጨት ለሀያ አምስት አመታት ለፍተው ደክመው ልፋታቸው ከንቱ ሆኖ እንደ ከሸፈባቸው ሆኑ። በተለይ ገዢ ቡድን አሁንም ከትግራይ እህት ወንድሞቻችን ና አባት እናቶቻችን ጋር ለማጣላት የሚለኩ እንደ ፈጽሞ እንደማይነት እርግጠኛ ሆኛ ነው መረግ መጨም መጨም የኢትዮጵያ ህዝብ አንድነት ይልቅ መላያየትም ፈቅዶ አያውቅም፣ አልፈቀደም፣ ወደፊት ማይፈቅድም። እንደ አጋጣሚ የሆነው ምክንያቱም እኔም ሌላ ቦታ ሆኘ ስለሆነ ማናገር በዚህ ደረጃ ላይ እንኳ ከመጣልኩ እኛ ከትግራይውያን ጎን ነው የምንቆመው። ይህንን መያድ እንደ መያድነቱ በሀገር አቀፍ ደረጃ ላይ ቦሳ ተኮርም እንትን የሚያወግዝ እንደመሆኑ መጠን ይሄ ተፈጽሞ ከሆነ እኛ ይሄ ጉዳት ከደረሰባቸው ከትግራይያን ጎን ነው የምቆመው። እርግጠኛ ነኝ፣ ግን ይቺ ሆን ተብላ ለፖለቲካ ፍጅ ቦታ እየተሰራቻለ ጭ ከሰሞኑ የመተማ ግጭት ወዲህ እስከ ትናንት ሁመራ የገቡት የትግራይ ተወላጆች ቁጥር ሁለት ሺህ አስር እንደነበረ እና በአጠቃላይ ከሰሜን ጎንደር አለመረጋጋትና እየደረሰባቸውም ነበር ከተባለው ጥቃት እየሸሹ ባለፉት ጥቂት ወራት ወደ ትግራይ የገቡ ተፈናቃዮች አምስት ሺህ መድረሱን አቶ ኃይለ አስፋሃ ገልጸውልኛል። ስለ ተፈናቃዮቹ ሁኔታ፣ ስለ ጸጥታው፣ ስለ ክልሎቹ ግንኙነቶች፣ ስለ ግጭቶችና መዘዛቸው ያላቸውን ግምገማና የሚያስቡትን መፍትሄ ለመጠየቅ የፌዴራል ጉዳዮች ሚኒስቴርን የግብርናና የተፈጥሮ ሀብት ሚኒስቴርን እንዲሁም ብዙ የትግራይ መስሪያ ቤቶችንና ባለሥልጣናት ስልኮችን አንኳኩቻለሁ። የአማራ ክልል ባለሥልጣናት የማዕከላዊ ኮሚቴ ስብሰባ ላይ እንደነበሩ ተነግሮኛል። በተደጋጋሚ ስልክ እያነሳ ጥያቄ ሲሰማ የሚዘጋውን የትግራይ የመንግሥት ኮሚኒኬሽንስ ጉዳዮች ቢሮን ጨምሮ ብዙዎቹ የክልሉ መስሪያ ቤቶች ለኮሚኒኬሽን ዝግ ናቸው። ከብዙ ጥረቶች በኋላ ያገኘኋቸውና ያለማመንታት መግለጫውን የሰጡኝን አቶ ኃይለ አስፋሃን እንዲሁም እርሳቸውን እንዳገኝ አገዙኝን አመሰግናለሁ። ለዛሬ ከመሰናበቴ በፊት ካነጋገርኳቸው ተፈናቃዮች መካከል አንዱ አደራ አስተላልፍልኝ ያሏትን መልእክት ላድረስ። እኛ አሁን ተሸግረናል። የአማራም ተወላጅ ይሁን ትግሬም ኦሮሞም እኛ በስደት ላን ያለ ነው። አዲስ ኑሮ ልንመሰረት እየተጣር ነው እንደዚህ በአንድ ብዙ የምታውቃቸው አሜሪካ፣ ጀርመንም፣ አውሮፓ ሊኖር ይችላሉ እርዳታ እንዲያደርግልን ጠራ። ተጨማሪ ማብራሪያዎችንና የተፈናቃዮችን ሁኔታ በዚህ ዘገባ ውስጥ የተጠቀሱ ወይም ስማቸው የተነሳ አካላትን ምላሽ ይዤ በሌላ ዘገባ እመለሳለሁ። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን